ሆላንድና ጣሊያን ለሁለት ዓመት የሚዘልቀውን የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት መቀመጫን በየተራ ለመያዝ ከብዙ አጨቃጫቂ ክርክር በኋላ ትናንት መስማማታቸው ተገልጿል። ስምምነት ላይ የተደረሰው ድምፅ በአምስት ዙር ተሰጥቶ አምስቱንም ጊዜ ዘጠና አምስት እኩል ድምፅ ካገኙ በኋላ ነው። ሁለቱም አገሮች በስምምነቱ መሠረት ሁለቱ የአውሮፓ ህብረት አባል አገሮች ለምዕራብ አውሮፓ እና ለሌሎች ቡድኖች የተሰጠውን መቀመጫ በአንዳንድ ዓመት ይካፈላሉ። የሪቻርድ ግሪን ዘገባ አለ አዲሱ አበባ ያቀርበዋል። የተደረሰበት ውሳኔ አዲስ አይነት ነው። እንወያይበትና መፍትሄ ላይ እንደርሳለን። ሁለት ነገሮች ግን ግልጽ ሊሆኑ ይገባል። በጸጥታው ጥበቃ ምክር ቤት ያለው መቀመጫ ለሁለት አገሮች ሳይሆን ለአንድ አገር ነው የተመደበው። ሌላው ነጥብ ደግሞ እንደ መልካም ጓደኞች በጋራ ለመተባበር እንደምንችል ግልጽ ማድረግ እንሻለን። መቀመጫውን በስምምነቱ መሰረት ኔዘርላንድስ በቀጣዩ ዓመት 2017 ኢጣሊያ ደግሞ በአመቱ በ2018 ይጠቀማሉ ማለት ነው። እንዲሁም ሌሎች መቀመጫ ያገኙ አገሮች ቦሊቪያ፣ ኢትዮጵያ፣ ካዛክስታን እና ስዊድን ናቸው። የገባነውን ቃል አሁን በስራ በመተርጎም በመከላከያ በሰላም ማስከበርና በደህንነት ጥበቃ ላይ እንሰራለን። በሴኩሪቲ ጉዳዮችና በአየር ንብረት ዙሪያም እንሰራለን። እነዚህ ሁሉ ለደህንነት ስጋቶች ናቸው። በሴቶች ደህንነትና በሰላም ላይም እንሰራለን። ግልጽነት፣ ተጠያቂነትና ሁሉም ባሳተፈ መልኩ ከየሀገሮች ጋርም በመነጋገር እንድንሰራ ለባልደረቦቼ መመሪያ ሰጣለሁ። በእነዚህ ሁሉ ላይ ለመስራት ዝግጆች ነን። ይህንንም በተባበሩት መንግስታት ድርጅት መርሆዎች ላይ ተመርኩዘን እንደምናከናውን መግለጽ እወዳለሁ። አዲስ የተመረጡትና ጊዜያቸውን በመጪው ታህሳስ ወር የሚጨርሱት የምክር ቤት አባላት አንጎላ፣ ማሌዥያ፣ ኒውዚላንድ፣ ስፓኝ እና ቬኔዙዌላ ናቸው። አዲሶቹ አባላት ስራቸውን በመጪው ጥር አንድ ቀን ሲጀምሩ ከቋሚ አባላቱ ማለትም ከቻይና፣ ከፈረንሳይ፣ ከሩሲያ፣ ከብሪታንያና ከዩናይትድ ስቴትስ ጋር እንዲሁም ቋሚ አባላት ካልሆኑት ከግብፅ፣ ከጃፓን፣ ከሴኔጋል፣ ከዩክራይንና ከኡሩጋይ ጋርም ይገናኛሉ ማለት ነው። አድማጮች በዘንድሮው የጸጥታ ጥበቃ ምክር ቤቱ ምርጫ ተለዋጭ አባል ሆኖ መቀመጫ ካገኙት ሀገሮች አንዷ ኢትዮጵያ እንደመሆኗ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ዶክተር ተቀዳ አለሙ ከትግርኛ ክፍል ባልደረባችን በትረ ስልጣን ጋር ተነጋግረዋል። ኢትዮጵያ ለዚህ ቦታ ስትመረጥ የአሁኑ የመጀመሪያ ጊዜዋ እንዳልሆነ ይታወቃል። ቀደም ሲል በአውሮፓውያኑ አቆጣጠር በ967 እና በ968 ዓ ም እንዲሁም በ989 ና በ99 ዓ ም ሁለት ሁለት ዓመቶች በጸጥታ ጥበቃ ምክር ቤቱ ተለዋጭ አባልነት አገልግላለች። ለመሆኑ በዚህ ጊዜ ኢትዮጵያ ይህንን ኃላፊነት ለመሸከም ዝግጁ ነች? በትረ ስልጣን ለዶክተር ተቀዳ አለሙ ያቀረበው ጥያቄ ነበር። አምባሳደሩ ይመልሳሉ። በሚገባ ከዚህ አኳያ እንግዲህ ኢትዮጵያ ያላት ልምድ ቀላል አይደለም። እንደ አውሮፓ አቆጣጠር ከአስራ ዘጠኝ መቶ ሀምሳዎቹ ጀምሮ በተባበሩ መንግስታት የሰላም ማስከበር እንቅስቃሴ ውስጥ ስንካፈል የቆየናል። ምንም እንኳን በጸጥታው ምክር ቤት የተካፈልነው ሁለት ጊዜ ብቻ ቢሆንም የመጨረሻው አስራ ዘጠኝ መቶ ሰማንያ ዘጠኝ ዘጠና ነበረ። የመጀመሪያው በስሳዎቹ መካከል ላይ በዛ ወቅት ነበረ። ከዚህ አኳያ የተባበሩት መንግስታት መስራች እንደመሆናችን መጠንና በአባልነት ሰባ አመት የቆየን ብንሆንም ሁለት ጊዜ ብቻ ማገልገላችን በጣም ትንሽ ነው ተብሎ ይወሰዳል። ይህም ሆኖ ግን በድርጅቱ ያለን እንቅስቃሴ የቆየ ነው። በዲፕሎማሲ ብዙ ልምድ ያካበትን አገር ነን። ብዙ ዲፕሎማቶች አሉን። ስለዚህ ኃላፊነቱን በሚገባ እንወጣለን፣ የሚል ግምት ነው ያለኝ። ከዚያም ደግሞ ሪል የምንከተለው ፖሊሲም ደግሞ ሊያስከብረን የሚችል ነው። አምስቱ የጸጥታው ምክር ቤት ቋሚ አባላት፣ ድምፅን በድምፅ የመሻር ስልጣን ያላቸው ሀገሮች፣ እነሱ መካከል ስምምነት ኖሮ አለም እያጋጠማት ያለውን ይሄ አካባቢያዊ ችግር በሚገባ ለመፍታት እንዲቻል በዛ መንገድ ነው ለመንቀሳቀስ የምንፈልገው እንጂ እያጋጨን ከአንዱ ጋራ በመወገን ሌሎቹን በማራቅ ጥቅም እናገኛለን የሚል ግምት ይዘን አይደለም የምንንቀሳቀሰው ይሄ ነው የኛ የእኛ ዓላማ ስለ ዶክተር ተቀዳ ኢትዮጵያ አፍሪካን ወክላ ስለተመረጠች የአፍሪካንና የሌሎች ሀገሮችም ጥቅም በማስጠበቅ ረገድ ከአፍሪካ አኳያ ማለት ነው ከኢትዮጵያ አኳያ ምንድን ናቸው ቅድሚያ የሚሰጣቸው አጀንዳዎች ኢትዮጵያ ማቅረብ ካሰበች? በጣም በጣም ጥሩ ጥያቄ ነው። መጀመሪያ ላሰምርበት የሚገባው ምንድን ነው፣ በጸጥታው ምክር ቤት ውስጥ ምን ጊዜም ቢሆን ሶስት የአፍሪካ አባላት ይኖራሉ። በእነዚህ መካከል የሚኖረው የትብብር ስራ፣ ኮኦርዲኔትድ የሆነ ስራ በጣም በጣም ወሳኝነት ያለው ነው። ይሄ ብቻ ሳይሆን በአፍሪካ ህብረት ውሳኔ መሰረት በአፍሪካ መሪዎች ደረጃ ውሳኔ ያገኙ ጉዳዮች እዚህ በጸጥታ ምክር ቤት ምክር ቤቱ ውስጥ በዛው መንገድ ነው ሀንድል መደረግ የሚኖርባቸው እና ከዚህ አኳያ ሶስቱ የአፍሪካ ሀገሮች አሁን እኛ በምንገባበት ጊዜ ግብና ግብጽና ሴኔጋል ነው የሚሆኑት በኢትዮጵያ በግብጽ እና በሴኔጋል መካከል ትብብር ሊኖር ይገባል አፍሪካ ህብረት የተወሰኑ ውሳኔዎች እዚህ በጸጥታ ምክር ቤት ውስጥ በሚገባ ተግባራዊ እንዲሆኑ ጥረት ማድረግ ይገባናል አብረን ከተንቀሳቀስን ብዙ ስራ ለመስራት የሚቻልበት ሁኔታ ነው ያለው አፍሪካ በሀያ ሀያ እንደ አውሮፓ አቆጣጠር ተኩስ እንዳይኖር ለማድረግ ቆርጣ ተነሳለች ይሄ ውሳኔ ተላልፏል ስለዚህ በተቻለ መጠን ከዚህ አኳያ ስራ ሊሰራ ይገባልና ይሄ እንዲሳካ ነው ጥረት የምናደርገው። እና የጸጥታ ምክር ቤቱ ከዚህ አኳያ ያለው ያለበት ኃላፊነት በጣም ከባድ ስለሆነ እዚህ ላይ የተቻለውን አስተዋጽኦ ለማድረግ ነው ቁርጥንም የተነሳ ነው። አፍሪካ ድምፅን በድምፅ የመሻር መብት ያለው በምክር ቤቱ ውስጥ ቋሚ መቀመጫ እንዲኖራት ሀገሮቹ ላለፉት ብዙ ዓመታት እየጎተጎቱና እየታገሉ ይገኛሉ። ኢትዮጵያ የተባበሩት መንግሥታት ድርጅት መሥራች የሆነች ብቸኛ ጥቁር ሀገር እንደሆነች ይታወቃል።